ቮይስ ኦፍ አሜሪካ። የማኅበራዊ ሚዲያ ቀንቃኞች ምክንያታዊ አስተሳሰብ ለመገንባት በስሜት ሳይሆን በእውቀት የሚመራ ትውልድ ሊፈጥሩ ይገባል ሲሉ የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው ተናግረዋል። ቁጥራቸው ዘጠና የሚሆኑ የሶሻል ሚዲያ ቀንቃኞችና የፖለቲካ ተንታኞች በባህር ዳር ከተማ ተሰብስበው በማህበራዊ ሚዲያ አጠቃቀም ዙሪያ እየመከሩ ነው። አስቴር ምስጋና ተከታዩን ዘገባ ልካለች። በውጭም ሆነ በሀገር ውስጥ ያሉ የአማራ የማህበራዊ ሚዲያ አቀንቃኞችና የፖለቲካ ተንታኞች በባህር ዳር ከተማ በመምከር ላይ ይገኛሉ። ርዕሰ ጉዳያቸው ደግሞ የማህበራዊ ሚዲያ አጠቃቀማችን ወደፊት ምን መምሰል አለበት የሚል ነው። በዚህ መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው መረጃችሁ እውነተኛና ምክንያታዊ ሊሆን ይገባል ነው ያሉት። የምዘሩት ሀሳብ ከመዘራቱ በፊት የተበጠረ፣ ከቆሻሻና ጎጂ ነገሮች የጸዳ፣ አዋጭነቱ የተመዘነ፣ በገበያ ተሽጦ የሚያተርፍ በድምሩ ጥራትና ብቃት ያለው በገበያ ቀርቦ ቢሸጥ ከፍተኛ ትርፍ የሚያስገኝ መሆኑን ማረጋገጥ አለባቸው። ነዋሪነቱን ፊንላንድ ሀገር አድርጎ የነበረው አክቲቪስት ሙልቀን ተስፋው በበኩሉ መረጃን በፍጥነት ለማዳረስና በአጭር ጊዜ ውስጥ ወጣቶችን ለመብታቸው እንዲቆሙ በማድረግ በኩል ማህበራዊ ሚዲያው የማይተካ ሚና አለው፣ አሁን ደግሞ በሀገር ግንባታው ሂደት ውስጥ ቀድሞ አጀንዳ ተፈጥሮለት ቢሰራ መልካም ነው ይላል። በመደበኛ ሚዲያ ፕላትፎርም አጀንዳ ሴት እየተደረገ መሄድ አለበት የሚል እምነት አለ። ኃላፊነት በሚሰማውና በሰለጠነ መንገድ አሁን ላይ ተቀይረናል። አሁን ያንን ጠርገን አውጥተናል። ኦልሬዲ እያንዳንዱ ሰው ባለበት አካባቢ የሰላማዊ ህይወት መኖር ሲችል ብቻ ነው። በቅርቡ ከእስር የተፈታው መቶ አለቃ ማስረሻ ሰጤ የማህበራዊ ሚዲያ አጠቃቀማችን ትክክለኛ የመረጃ ምንጭ ለይቶ ከማወቅ ይጀምራል ይላል። እስካሁን የተወሰነ ኤክስፔሪያንስ አለ። ማንን ሲከተሉ እንደነበረ የእነማን መረጃ ትክክለኛና ታማኝነት እንዳለው ሲያዩ ቆይተዋል። ይህን ኤክስፔሪየንስ ሉዝ እንዲያደርጉ አልመክርም፣ ግን ደግሞ በተጨማሪም ደግሞ እነዚህ የውሸት አካውንት እየከፈቱ ህዝብን ከህዝብ የአማራን ህዝብ ጥያቄ ደግሞ ዘረኝነት የሚያስመስሉ በስማቸውም ጭምር የሚጽፉ ሰዎችን መልስ ባለመስጠትም ጭምር መተባበር ይኖርበታል። በዚህ የምክክር መድረክ የወልቃይት የማንነት አፈላላጊ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ፣ ንግስት ይርካ እንዲሁም የልሳን አማራ ድረገጽ አመራሮች እና ሌሎች የማህበራዊ ሚዲያ እና የፖለቲካ አቀንቃኞች ተገኝተዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር